ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። የሰማያዊ ፓርቲ በትላንትና ሁለት የሰጠው ጋዜጣዊ መግለጫ ለምሽቱ አቢሬስ ተይዟል። የማላዊ መግቢያ ቪዛ ስላልነበራቸው ወደ ደቡብ አፍሪካ በማምራት ላይ ሳሉ ተይዘው በማላዊ እስር ቤት የሚገኙ ኢትዮጵያውያን ጉዳይም ዛሬም እያነጋገረ ነው። በዚህም ላይ በዜና መጽሔት ተጨማሪ ዝርዝር ይዘናል። ጤና ስጥልን፣ እንደምናመሻችው፣ ክቡራትና ክቡራን አድማጮች ከዛሬ ሐሙስ ጥቅምት 25 2008 ዓ.ም ዝግጅታችን ጋር ዶክተርኛው አስተናጋጅ፣ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። ራም ማክሊን ስርጭቱን ያቀላጥፍልናል። አሁን ታዲያ ለቀዳሚው የሰዓቱ የዓለም ዜና ቆንጆ ይታያል። ጤና ይስጥልኝ። እንደምናመሻችሁ። ሰሜን ኬንያ ውስጥ የደረሱ ተከታታይ የድርቅ ሁኔታዎችና ለም መሬቶችን በማራቆት ሂደት ወደ በረሃነት የተቀየሩ አካባቢዎች መፈጠራቸው የርብቶ አደር ማህበረሰቦችን በብርቱ እንደጎዱ ተነግሯል። የአካባቢው ነዋሪዎች በሳምቡሩ በሚባለው የሰሜን ኬንያ ክፍለ ግዛት ማለት ነው። ከተመጣጠነ ምግብ እጦት የሚደርሱ ችግሮችን ለማስወገድ ተስፋ በማድረግ ድርቅን መቋቋም የሚችሉ አስራ ስምንት አይነት አትክልት አብቃይ ዛፎችን እየተከሉ መሆናቸው ተገልጿል። በሶስት ሰዓቱ በመደበኛው ስርጭታችን ሰፋ ያለ ዘገባ ይኖ በምርጫው ሂደት ዙሪያ የተነሱ ጭቅጭቆች እንደቀጠሉ ቢሆንም አዲሱ የታንዜኒያ ፕሬዝደንት ጃን ማጉፉሊ ዛሬ ሐሙስ ቃለ መሐላቸውን ፈጽመዋል። ማጉፉሊና ምክትል ፕሬዝደንታቸው ሳሚያ ሱሉሁ ሐሳን ዋና ከተማዋ ዳሬ ሰላም ውስጥ በሚገኘው ኡሁሩ ስቴዲየም ቃለ መሐላቸውን ሲፈጽሙ በስፍራው የተሰበሰቡ ሰዎች በሆታና በጭብጨባ ደስታቸውን ገልጸዋል። ፕሬዝደንቱ ባሰሙት አጭር ንግግር በምረጡኝ ዘመቻቸው ወቅት የገቧቸውን ቃሎች ተግባራዊ ለማድረግ በርትቼ እሰራለው ብለዋል። በዚህ ምርጫ ለረጅም ጊዜ በስልጣን ላይ የቆየው የእሳቸው ፓርቲ ሲሲኤም ፕሬዝደንታዊና ምክር ቤታዊ አመራሩን እንዳጸና መሆኑ ነው። ተቃዋሚዎች በበኩላቸው ፕሬዝደንታዊ ምርጫው ተጭበርብረዋል በማለት ውጤቱን እንደማይቀበሉ ማስታወቃቸው አይዘነጋም። ከፊል ራስ ገዟ ዛንዚባር ክፍለ ሀገርም የምርጫው ሂደት ተዛብቷል በሚለው ውንጀላ ምክንያት ሂደቱን ሰርዛለች። የአውሮፓ ሕብረት የምርጫ ታዛቢዎች ምርጫው የምርጫው ሂደት በሚገባ የተደራጀ ሆኖ ሳለ ግልጽነት አለመኖሩ ተቃዋሚዎች በሂደቱ ላይ አመኔታ እንዲያጡ ማድረጉን አስታውቋል። ባለፈው ሳምንት በግብጽ ሲናይ በረሃ ላይ የሩሲያዊ የመንገደኞች አውሮፕላን የወደቀው ቦምብ ፈንድቶበት ነው በውስጡ የሚለው ከፍተኛ እድል አለ ብለው እንደሚያምኑ የብሪታንያው ጠቅላይ ሚኒስትር ዴቪድ ካምረን ተናገሩ። ጠቅላይ ሚኒስትሩ ትናንት ሐሙስ ይቅርታ ዛሬ ሐሙስ ማለዳ ላይ በለንደን ከግብጽ ፕሬዚደንት አብደልፋታ ኤልሲሲ ጋር ከመገናኘታቸው አስቀድሞ በሰጡት ቃል ኤክስፐርቶች አውሮፕላኑ የወደቀበትን ምክንያት ገና ያላረጋገጡ መሆኑንም ሳይጠቁሙ አላለፉም። በውስጡ የነበሩት 224ቱም ሰዎች እንዳለቁ የሚታወስ ነው። አድማጮች ለምሽቱ ያለን ዜና በዚሁ ያበቃል። ቆንጅታየን፣ ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ካላዊ ሰዓቱ የዓለም ዜና ዝርዝር ጋር እንጠብቃታለን። አድማጮች አሁን ለቀዳሚው የምሽቱ አቪሬስ ወደ አዲስ አበባ በኢትዮጵያ ያለው ህጋዊ ስርዓት ያገዛዙ ማጥቂያ መግዣ ከመሆን ባለፈ የዜጎችን መብት አያስከብርም ሲል ሰማያዊ ፓርቲ ከሰሰ። በፍርድ ቤት ነጻ የተባሉ ተከሳሾች እንኳን ሳይቀሩ በካድሬና በማረፊያ ቤቱ ፖሊስ ትእዛዝ መታገዳቸው የፍትህ ስርዓቱ በሀገሪቱ የተቀበረ ለመሆኑ ማስረጃ ነው ሲልም ኮንኗል። መለስካቸው አመሀ በትላንትና እለት ፓርቲ የጠራውን ጋዜጣዊ መግለጫ ተከታትሎ ተከታዩን ዘግቧል። ፓርቲው ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ላይ ያሰራጨው የጽሑፍ መግለጫ ኢትዮጵያ ውስጥ ከሕገ መንግሥቱ ጀምሮ በአዋጅና በሌሎችም የዜጎችን መብት የሚደነግጉ በርካታ መሰረቶች ቢኖሩም ለይስሙላ ህጋዊ ስርዓት እንዳለ ከማስመሰልም አልፎ ለአገዛዙ ማጥቂያና መግዣ ከመሆን ባለፈ የዜጎችን መብት እያስከበሩ አይደለም ሲል ይንደረደራል። ለዚህም ምሳሌ ናቸው የሚላቸውንም አያሌ የፍርድ ቤትና የተያዥ ፍትሕ ስርዓቱ አካላት አከናውኗቸዋል ያላቸውንም የሰማያዊው ፓርቲ ምክትል ሊቀመንበር አቶ ነገሰ ተፈረደኝ በንባብ አሰምተው ነበረ። አገዛዙ የሚደርስበትን ጫና በህግ ስም ለማቃለልና ህግን ለመግዣነት እንደሚጠቀምም፣ ያለ ምንም መረጃ ታስረው መረጃ ስላልተገኘባቸው ከበርካታ ስቃይ በኋላ የተለቀቁትን ማስታወሱ በቂ ነው። ለአብነት ከአንድ አመት ከስድስት ወር በኋላ በስቃይ እስር ቤት የቆዩትን የዞን ዘጠኝ አባላት እና አሁንም በፖሊስ ትእዛዝ እስር ቤት እንዲቆዩ የተደረጉትን እነ የሸዋስ አሰፋ፣ ሀብታሙ አያሌው፣ አብርሃ ደስታና ዳንኤል ሽበሺ በታፈነው ፍርድ ቤት እንኳ ነፃ መባላቸው ለጸረ ሽብር ህጉና ሌሎች የመግዣ ህጎችን ያጋለጠና ፍትህ እንደተቀበረች በግልጽ አሳይቷል። መግለጫው አክሎ እንደሚዘረዝረው መንግስት ራሱ በጠራው ሰልፍ ሰበብ ባልተገኙበት የተገኙትንም፣ በፈጠራ ክስ እየለቀመ ያሰራቸውን የፓርቲያችን አባላትና ሌሎች ኢትዮጵያውያን ከስድስት ወር በላይ በማያሳስር ክስ እስከ አራት ዓመት ተወሰኑባቸዋል ይላል። አብዛኞቹ እስከ ዛሬ ምንም አይነት ፍትህ እንዳላገኙ ስም ጠርቶ ይዘረዝራል። አንዳንድ ጊዜም የታሰሩት ዜጎች ወህኒ ቤቱ ማጓጓዣ የለንም በሚል ምክንያት በፍርድ ቤት ትዕዛዝ የተሰጠን ቀጠሮ እንደሚጥስና ፍትህ ጠባቂ ዜጎች እንደሚጉላሉ ያትታል። ሌሎችንም ህገወጥ ድርጊቶች ናቸው ያላቸውን አቶ ነገሰ ይዘረዝራሉ። ዜጎችን ያለ መረጃ አፍኖ ማሰር፣ በቀጠሯቸው አለማቅረብ፣ እንዳይጠየቁና ምግብና ሌሎች ቁሳቁሶች እንዳይገቡላቸው መከልከል፣ በፍርድ ቤት ነፃ የተባሉ ይግባ የሚጠየቅባቸው እንኳ ከእስር ቤት ውጭ ሆነው መከራከር እየተገባቸው ከእስር እንዳይለቀቁ ማድረግና ሌሎችም በህገ መንግስቱና በአዋጆች አገዛዙ የደነገጋቸው ሳይቀር መጣሱ በኢትዮጵያ ህግ ለፖለቲካ መሳሪያ እንጂ የበላይነት እንደሌለ ከበቂ በላይ ማስረጃ ነው። በጋዜጣዊ መግለጫው ላይ ከተሳተፉ ጋዜጠኞችም የተለያዩ ጥያቄዎች ቀርበዋል። በፍርድ ቤት በነፃ ተሰናብተው እንዲለቀቁ የተባሉት እናቷ ሀብታሙ አያሌውን በመግለጫው እንደተመለከተው ካድሬዎችና የሆነ ቤት ፖሊሶች አይደሉም። በእስር እንዲቆዩ ያዘዙት በአቃቢ ህግ ይግባኝ ባይነት በጠቅላይ ፍርድ ቤት የእግር ትእዛዝ መሰረት ነው። ይሄ መረጃ አላችሁ የሚል ጥያቄ ቀርቦላቸዋል። አቶ ሊቃል ጌትነት፣ የፓርቲው ሊቀመንበር ለዚህ ምላሽ ሰጥተዋል። በአጠቃላይ እንግዲህ የመግለጫችን ዓላማ የህግ ስርዓቱ መላቀጥ የሌለውና ህግ ተቀብሯል በሚል አቋም ስለሆነ ትናንሽ ህግ የሚመስሉ ነገሮችን ለመነጋገር በማንችልበት ደረጃ ላይ ደርሰናል ነው የኛ መሰረታዊው ነገር እንጂ አንድ መስመሩን ጠብቆ በሚሄድ ነገር ላይ ትንሽ የተዛባ ነገር ኑሮ ያንን ለማስተካከል የተሰጠ መግለጫ አይደለም። አሁን ህግ የሚባለው ነገር ሙቶ ተቀብሯል ነው የሰማያዊ ፓርቲ አቋም። ፍርድ ቤት ከፈታቸው በኋላ ከበራቸው ላይ ደህንነት መልሶ ያስራቸው እና ከዛ በኋላ ይግባኝ የተጠየቀ ይባላል። ይህ በየትኛው የህግ አሰራር ነው እንደዚህ አይነት ነገር ያለው? ቪኦኤ ይህን ጉዳይ እየተከታተለና እየዘገበበት እንደሆነ ይታወቃል። የሶስቱ ተቃዋሚ ፓርቲዎች አመራር አባላትንና ሌላው ተከሳሽ አቶ አብርሃም ሰለሞንን የበታች ፍርድ ቤት ነሐሴ 14 ቀን 2007 ዓ ም በሰጠው ብይን መሠረት መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። አቶ ሀብታሙ አያሌውና አቶ አብርሃም ሰለሞንም በዕለቱ እንዲፈቱ ትእዛዝ ሰጥተዋል። ይሁንና ትእዛዙ ያልተፈጸመው የበታች ፍርድ ቤቱ የጠቅላይ ፍርድ ቤትን ትእዛዝ ማክበር አለብኝ በማለቱ እንደሆነም ቪኦኤ መዘገቡ አይዘነጋም። ሰሞኑን የፌዴራል መንግስት ከፍተኛ አመራሮች መልካም አስተዳደርን በተመለከተ ለሶስት ወራት የተካሄደ ጥናትን መሰረት አድርገው በጠቅላይ ሚኒስትር ኃይለማርያም ደሳለኝ መሪነት ውይይት አድርገው እንደነበረ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ዝግጅት ለሁለት ቀናት ተላልፏል። ጥናቱ ካተኮረባቸው ተቋማት መካከል ፍርድ ቤቶችም ተካተዋል። ጥናቱ እንዳመለከተውም ፍርድ ቤቶች በከባድ ወንጀል የተከሰሱትን በቀላል ቅጣት እንደሚፈቷቸው፣ ዳኞች አርፍደው እንደሚገቡ፣ ባለጉዳዮችን እንደሚያመናጭቁ፣ ባለጉዳዮች ጠበቃ ሲፈልጉ አንድ ጠበቃ የትኞቹን ዳኞች እንደሚያውቅ እንደሚጠይቁ፣ በአጠቃላይ ፍትህ በገንዘብ እየተገዛ እንደሆነ የሚጠቁሙ አባባሎች ተደምጠዋል። ሌላው እዚህ ጥናት ላይ የተዳሰሰው የፍትህ ዘርፍ ነው። ፍትህ ዘርፍም የክራይ ሰብሳቢነት አድሏዊ አሰራር በሰፊው የሚታይበት ዘርፍ ሆኖ ነው ያየ ነው። የስነ ምግባር ጉድለት፣ በተለይ ዳኞች የስራ ሰዓት አለማክበር፣ ችሎት ተሰይሞ እነሱ ሌት ሆኖ ነው የሚመጡት። ምንም ተገልጋዩም ሆኖ ምንም የሚሰማቸው አይነት በአካልም ያየ ነው ማለት ነው። ተገልጋዮችን ማጉላላት፣ አልፎ አልፎም ማመናጨቅ ይታያል። ከባድ ወንጀል የፈጸሙ ሰዎችን በገደብ ወይም በትንሽ ቅጣት መልቀቅ፣ ይሄ አብዛኛው ላይ የሚነሳ ነው። ዳኞች ተከሳሽና አቃቤ ህግን በኩል ሁለት ነገር ነው እዚህ ዳኞች ተከሳሽና አቃቢ ህግ በኩል ላይ ናዩም ስንል አንዳንዴ ለተከሳሹ ያደሉና አቃቢ ህግ ላይ ያልሆነ ነገር ሁሉ ይፈጽማሉ። አንዳንዴ ደግሞ ጥቅም ያልሰጠ ተከሳሽ ከሆነ ከአቃቢ ጋር ይወግኑና ሁለቱም ሳይድ ነው የታየ። ሁለቱም ቅሬታ ነው የሚነሳው። እዚህ ላይ በአቃቢያን ህግ በኩል ሆን ተብሎ ተገቢውን ህግ ጠቅሶ አለመክሰስ፣ ማጣራት የሚገባው ጉዳይ እንዲሁም ማስቀረት፣ ተጠርጣሪዎች ጥፋተኛ ለማስባል ብቻ መስራት ብሎ የሚያነሱትም አለ። ምስክሮች ማስጠናት ይህም ብዙ ጊዜ የሚያነሱ በግድ ይህን መስክር ተብሎ ማስፈራራት፣ ካልመሰከር እዚሁ ትከርማታለ፣ አንተም ትታሰራለ የሚል የማስፈራር ምስክሮች የሚሰማቸውን ከመናገር ሁሉ ችግር የሚፈጠርበት ሁኔታ አለ የሚል ነው የሚያሳየው ጥናቱ። ህጉ በሚያዘው መልኩ የፖሊስ ስራ ምርመራ አለመመርመር፣ ጉቦ ለማግኘት በማሰር ሆን ብሎ ግለሰቦችን ማሰር፣ ጥብቅና አገልግሎት ሲፈለግ ጥቅም ትስስር። አሁን እዚህ ጋር አብዛኛው ያየነው ምንድነው ሰው ጠበቃ ሲፈልግ ጠብቃ ሙያው እንዴት ነው ተከራክሮ ያሸንፋል ሳይሆን ማንን ዳኛ ያውቃል? ፕራክቲካሊ ዳኛ ማንን ነው የሚያውቀው ተብሎ ነው ጥብቅና ሁሉ እየተፈለገ ያለው እና ደላሎች እዚህ ሴክተርም ላይ በሰፊው ይታያሉ ሌላው ከፍተኛ አመራር ጣልቃ ገብነት ነው ይህን ፋይል ዝጋ ምርመራም ከተጀመረ አቁም እንባላለን የሚል ራሳቸው ባለሙያዎቹ የሚያነሱት ነው እንገደዳለን በቃ ይህን ካላቆም ኢቨን ጥቃት የደረሰባቸው ባለሙያዎችም ተናግረዋል። እንዲህ አልዘጋም ብዬ በመከራከሬ ከቦታ ተነስቼ ወደ ገጠር ሁሉ የተወረወሩ ሰዎችም እንዳሉ ለማየት ተችሏል። ከቤተሰብ እንዳንገናኝ ወይ ብር መክፈል ወደ ድርድር እንድንሄድ ስለሚፈለግ ከታሰሩበት አካባቢ ካለበት ቦታ አንስተው ሌላ ቦታ እስር ቤት ይወስዷቸዋል። ያኔ ድርድር ይመጣል በብር ኢቨን ትግራይ ላይ የተከሰተ አንድ ከሙሰኝነት ከአድሎ ጋር የተያያዘ ሀብት ያለው ሰው እስር ላይ ራሱ አይታሰርም። ከተማ ሲሰራ እየዋለ ነው የሚመለሰው። ሌሎች ክልሎችም ታይተዋል። ትግራይ ግን ማሳያ የተቀመጠው ምንድን ነው? በሕገወጥ መንገድ የታሰሩ ተፈርዶባቸው እስር ቤት ያሉ ባለሀብት ከዛ መንገድ ላይ ሲሄዱ ሰው ገጭተው ሌላ ክስ ተመሰረተባቸው እስር ላይ ያሉ ማለት ነው። እና ይሄ ራሱ ፍታ አደለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው፣ አሁን ለዘገባው እናመሰግናለን። የኢትዮጵያ መንግስት በመልካም አስተዳደር፣ ሙስና፣ የፍትህና ሌሎች ችግሮች ዙሪያ በአራት ክልሎች በኦሮሚያ፣ ትግራይ፣ የአማራና ደቡብ ክልል እንዲሁም በአዲስ አበባ ከተማ ያሉትን ችግሮች የሚያጠና ግብረ ኃይል አቋቁሞ በምርመራ ደረስኩበት ያለሆን ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሚመሩትና ከፍተኛ የፌዴራሉ ስራ አስፈጻሚዎች በተገኙበት ሪፖርት ቀርቦ ውይይት የተካሄደበት መሆኑ ተመልክቷል። ቀደም ብለን ያሰማናችሁም በፍትህና በፍርድ ቤት ስርዓት ዙሪያ ያለውን የተወሳሰበ ችግር በሚመለከት የምርመራው ቡድን አባል የሆኑት አቶ ተካ ገብረ ኢየሱስ በህብረተሰብ አገልግሎትና የሰው ሀብት ልማት ሚኒስቴር የመልካም አስተዳደር ጉዳዮች ዲሬክተር የተናገሩትን ነው። አድማጮች አሁን የመጽሔቱ የትንታኔ ርዕሶች ይቀጥላሉ። በፍልሰት ማላዊ የሚገኙ ኢትዮጵያውያን የሚመለከት ተው ቀዳሚው ነው። ወደ ደቡብ አፍሪቃ በማምራት ላይ ሳሉ ማላዊን ማቋረጥ የነበረባቸው ኢትዮጵያውያን ፈልሰው የወጡ ማላዊ ለመግባት ቪዛ አልነበራቸውም እና ማረፊያቸው እስር ቤት ሊሆን ችሏል ይላል አዲሱ አበበ የእስር ጊዜያቸውን ጨርሰው እዚያው እስር ቤት የሚገኙትን ጉዳይ በሚያመለክትበት ወይም በዘገበበት ለምን ይህን ጉዳይ እየተከታተለ ያለው አዲሱ ታዲያ ነገሩን ከስሩ ጀምሮ አሁን ካለበት ሁኔታ የሚያደርሰውን በምሽቱ ቅንብሩ ይዞ ቀርቧል። ሁሉም ለተሻለ ኑሮ ስራ ፍለጋ ነው የሚሉት። ለምንድን ነው ወደ ደቡብ አፍሪካ ለመሰደድ የወሰናችሁት የሚለውን ጥያቄ ሲመልሱ ከስንት አንድ ነው አባቴ ወይም ወንድሜ እዚያ ስላለ የሚል መልስ የሚሰጠው ግራም ነፈሰ ቀኝ ቪዛ ሳይዙ ከኢትዮጵያ ተነስተው ወደ ደቡብ አፍሪካ የሚያቀኑ ኢትዮጵያውያን ፍልሰተኞች ዛሬ የማላዊን ወህኒ ቤቶች እያጣበቡ ናቸው። ቅደም ሲል እንደተጠቀሰው የሚገርመው የእስር ጊዜያቸውን ጨርሰውም አለመለቀቃቸው ነው። ሕጋዊ ወረቀት የላቸው፣ ቢለቀቁስ ወዴት ይሄዳሉ ነው ከማላዊ መንግሥት የሚሰጠው መልስ። መፍትሔውስ ቢባል ብዙ ነው። እዚያው ማላዊ ውስጥ ከለላ መጠየቅ የሚቻለበትን ሁኔታ ማፈላለግ ያም ካልሆነ በህጋዊ ወረቀት ወደ ፈለጉበት መንቀሳቀስ ሊሆን ይችላል። አሁን ግን ሁሉም አልሆነምና መፍትሄ ሆኖ የተገኘው ኢትዮጵያውያን መሆናቸውን አረጋግጦ ወደ አገራቸው መመለስ ነው። ይህ ጥረት ደግሞ ተጀምሮ እየተካሄደ ሳለ ትራንስፖርታቸውን የመሸፈን ነገር ዋና ጥያቄ ሆኖ ለጊዜውም በቁጥቁጥ ማለት አንዴ አስሩን፣ አንዳንዴም ሀያውን እየተባለ እስካሁን በግምት ከአራት መቶ በላይ ነበሩ። ወደ 120 ኢትዮጵያውያን ፍልሰተኞች ወደ አገራቸው ተመልሰዋል። አሁን የቀሩት ከሦስት መቶ አይበልጡም ተብሏል። የትራንስፖርት ጉዳይም በተመለከተ አይ ኦኤም ማለት ዓለም አቀፉ የፍልሰተኞች ድርጅት እሸፍናለሁ ብሎ ነበር። በሙሉ ለመክፈል ግን አልተቻለውም። ቢሆንም ከለጋሾች እያሰባሰበ እንደ ተባለው አስሩንም ሀያውንም እየሸኘ ነው። የኢትዮጵያ አየር መንገድም ጥሩ ቅናሽ አድርጎልናል ያሉኝ በማላዊ የአይኦኤም ዲሬክተር ሚስተር ስቲቨንስ ናቸው። በቀጣዩ ሳምንት ደግሞ ባለን አቅም የተሻለንን እናደርጋለን ሲሉም ተናግረዋል። ለምንድን ነው ሁሉንም ባንድ የመመለስ ያቃተው? ይህን ጥያቄ አቅም አጣሁ የቻልኩትን ግን እያደረግኩ ነው ላለው አይኦኤም ማቅረቡ ጉንጫ አልፋ እንዳይሆን ብሰጋም መጠየቄ ግን አልቀረም። እናም ሚስተር ስቲቨንስ እንግዲህ ከሚመለከታቸው የኢትዮጵያ ባለሥልጣኖች ከአየር መንገዱም ጋር ስብሰባ ለማድረግ እና ለመወያየት አስበናል ብለውኛል። አሁን ጥያቄው ተገቢነቱ ለማን እንደሚሆን ግልጥ ነው። ዜጎቼ ናቸው ያለው መንግስት፣ አንድ መላአ አያጣም በማለት ጥሬን ወደዚህ አደረግኩ። ማላዊን የሚወከለው ናይሮቢ ኬንያ ያለው የኢትዮጵያ ኤምባሲ ነው። ከዚህ ቀደመም እቦታው በመሄድ ኢትዮጵያውያኑ ያሉበትን ሁኔታ አይቷል እና የዛሬ እንግዳዬ አቶ ጌታቸው ተሾመ ይባላሉ። በናይሮቢው ኤምባሲ ሚኒስትር ካውንስል ናቸው። ባለፈው ሰሞን ሰባ በዚህ ሳምንት ደግሞ እየተንጠባጠቡ በድምሩ ሀምሳ ይሄዳሉ ነው የተባለው። ለምንድን ነው መንግስት ዜጎቹን በአንዴ ማውጣት ያልቻለው? አቶ ጌታቸው፣ እንግዲህ ከዚህ በፊት ትዝ ይለዎት እንደሆነ ይከታተሉታል ብዬ አምናለሁ ከሳውዲ አረቢያ ሁሉ ወደ ሶስት መቶ ሺህ ሰዎች ሲጓጓዝ ከሀምሳ ሚሊዮን ብር በላይ መድቦ ነው ከአይ ኦ ኤም ጋር ተባብሮ ከሌሎች ምግ ጋር ተባብሮ ያስገባው። የኛ ህዝብ እንደሚያውቁት ኖማድ ላይፍ ነው የሚኖረው። ዝም ብሎ ሰማንያ ሺህ ዘጠና ሺህ ለደላሎች እየከፈለ ነው በየሀገሩ የሚሄደው። በየቦታው ሳው ሱዳን ይገባሉ፣ ሪካ ይሄዳሉ፣ ኬንያ ይመጣሉ፣ ታንዛኒያ ይሄዳሉ። በሬ ላም እየሸጡ መሬታቸውን ቤታቸውን እየሸጡ ነው የሚሄዱት። ይህ ትራፊከርስ በከፍተኛ ደረጃ በከፍተኛ ደረጃ በጣም ጠንክሮ ነው ያለው። የኛ መንግስትም ይህንን ከስር ከመሰረቱ ለማጥፋት በጣም ብዙ ስራ እየሰራ ነው ያለው። ስለዚህ አሁን መንግስት በልማት ላይ እያለ እንደገና ለነዚህ ሰዎችም ደግሞ እንደገና በጎን ለጎን ብዙ ገንዘብ እያወጣ የአይኦኤም አባልም ስለሆነ ለዛ ኮንትሪቢሽኑን እያደረገ እንደ ማንኛውም አፍሪካዊ ስደተኛ ሁሉ አይኦኤምም የእሱን አስተዋጽኦ እየሰራ ነው። የእኛ ክፍል በጣም ክሎዝ ነው፣ በጣም ክሎዝ ነው፣ በቅርብ ነው ማለት የሚሉኝ በቅርብ ነው። ምን እኔ አሁን ለምሳሌ እጀ ነበር ማላዊ ወዳው ኦርጀንት ወዳው ነው ለሴምፓሲ ጉዞ ሰነድ ሁሉ አዘጋጅተ ምን ብለን ዝግጁ አድርገን ዊዝን ሰቨን ዴይስ ነው የተመለሰው የሶስት መቶ ሰማኒያ ሰባት ስደተኞች አሁን እንግዲህ እነዚህም ሶስት መቶ ሰማኒያ ሰባት ሰዎች አጓጉዛለሁ ብሎ አይ ኦ ኤም ኦልሬዲ ያው በገባው ቃል መሰረት ፈንድ እያሰባሰበ እያጓጓዘ ነው ያለው እኛ ግን ይሄ ጉዳይ ትንሽ ፍጥነት ስለሌለው ሰሞኑን እኔም ላለቆችም ደውዬ ይቻል በተቻለ መጠን መንግስትም እጁ እንዲገባበት የሚል ሁኔታም አለ። መንግስትም እያሰብበት ነው ያለው። ግን ችግሩ ምንድን ነው? አቶ አዲሱ እንደሚያውቁት መንግስት ልማት ላይ እያለ እንደገና በራሳቸውን መቶ ሺህ ሰማንያ ሺህ ዘጠና ሺህ እየከፈሉ እየወጡ በየቦታው ስንት ሰዎች ማሰባሰቡ ራሱ በጣም ችግር ሆነ፣ ችግር ነው፣ ሸክም ነው። አቶ ጌታቸው የሚሉት በደንብ ገብቶኛል፣ አድምጭወታ አለሁ። ግን መንግስት ከዚህ ቀደም በሚሊዮን የሚቆጠሩ ሰዎች ወስደዋል። ከዚህ ቀደምም እዚሁ ሊሴ ፓሴ እርስዎም እዛው ማላዊ ድረስ ሄደው ሊሴ ፓሴ ማለት ወረቀት ወጥቶላቸው በአንድ ጊዜ ብዙዎቹ ሄደዋል። መንግስት ልማት እያካሄደ ነው። አዎ እንደዛ ይባላል። ግን ልማትም የሚካሄደው እንግዲህ ህዝብ ሲኖር ነው አገርም እና እነዚህ ሰዎች ደግሞ በሚሊዮን የሚቆጠሩ አይደሉም። አሁን የቀሩት ሀምሳ ሄደዋል። አሁን የሚቀሩት ወደ 280 ወደ 300 ቢሆኑ ነው። እና በሚሊዮን ማጓጓዝ ከተቻለ እነዚህን በአንዴ ማውጣት ምን ያስቸግራል? ይገባኛል፣ ነገ ተመልሰው ሌሎች ደግሞ ስደተኞች ሊመጡ ይችላሉ። ያ ይሆናል ተብሎ ደግሞ እነዚህን መተው አይቻልምና በሚሊዮን የሚያወጣ መንግስት የኢትዮጵያ አየር መንገድ የመንግስት ነው፣ ተነጋግሮ እንደ በካርጎ በሆነ መንገድ በሙሉ ሙሉ አድርጎ ማውጣት ለምን አይቻልም? ይሄንን ምለው መንግስት የሚያደርገውን ጥረት ሳላውቅ ወይም ሳልረዳ ቀርቼ አይደለም። ይቅርታ ረዥም ጥያቄ ነው። አቶ አዲሱ እንደሚረዱ እርግጠኛ ነኝ። ይህንን በደንብ ይረዳሉ። በጣም ይሄ እንዳሉት እርስዎ በጣም ማይነር ነገር ነው። መንግስት የሚያቅተው ነገር አይደለም ይመስለኛል። ግን አይኦኤም ስኬጁል ውስጥ አስቢርቶ አስገብቶ አጓጉዛለሁ አጓጉዛለሁ ብሎ ስላለ ትንሽ አዘናግቶናል እኛንም እንጂ መንግስት ማድረግም ይችላል። አሁን ሁኔታውን እናይና አለቆቻችንም ከጄኔቭ አይኦኤም ጋር እየተነጋገሩ ሁኔታውን ይጨርሳሉ፣ ወይም ደግሞ መንግስት ራሳቸው ራሱ ማጓጓዝ ይችላል። ችግር አይኖርም። አዎ አይኦኤም መቼም አረጋለሁ ብሎ ሞከረ አልሆነለትም። ግን አሁንም እየለመነ እያጓጓዘ ነው። ግን በልመና በቁጥቁጥ አንዴ አምሳ አንዴ አስር ከመውሰድ አንዴ እነዚህ የመጡትን ወገኖች መልሶ ደግሞ ከአገር እንደዚህ የሚወጡበትን መንገድ ደግሞ መልክ ማስያዝ ያንን ምንጭ ማድረግ በከንቱ ወጥተው እንዳይጉላሉ እነዚህ ከውጭ በሰዎች የሚነግዱ ሰዎች ላይ መንግስት ተገቢ ክትትል ማድረግ በዛ በዛ እነዚህ ፍልሰተኞችን ማቆም ይቻላል። ግን ለጊዜው ያሉትም ማውጣት አሁን አዩት። ዛሬ ሀያ ሄዱ። የቀሩት ሁሉ በጣም ሆዳቸው እየባባ እየተጨነቁ እያለቀሱ እዛው እስር ቤት የታመሙ ሁሉ ወባ ያላቸው ሁሉ አሉ። እና ለእነዚህ በእውነቱ መንግሥት ከሁሉ ከልማቱ አዲሱ ማየት ይሻላል። ከሰው ሰምተው ነው እንጂ በአካል ቢገኙ ግን የዚህ አይነት ፍርድ መፍረድም አይችሉም። አይ ፍርድ እኮ ማየቱ የበለጠ ነው። ይቅርታ አቶ ጌታቸው፣ መፍረዴ ሳይሆን እዛ ማላዊ ያሉ ኢትዮጵያውያን ምግብ በማቅረብ አንዳንድ ነገር ልብሶችን በመስጠት ስለሚረዷቸው መረጃውን እናገኛለን። እነዚህ ሰዎች ደግሞ ከእናንተ ሀሳብ ጋር እኮ አንድ ነው ሀሳባቸው መንግስትንም ለማሳጣት አይደለም ግን ሰዎቹ ሌላው ከእስር ቤት ወጥቶ ሲሄድ እዛው እስር ቤት የሚቀረው መደንገጡና ማዘኑ የእኔ ተራ መቼ ይሆን ብሎ ሆዱ መባባቱ አይቀርም። ይሄ እኮ እውነት ነው። ትክክል ነው። ትክክል ነው። አቶ አዲሱ ያየውት ጉዳይ ስለሆነ ልክ እዛ እንደሚረዱት ሰዎች እኔም ራሴ ሆዴ እየባባ እያዘነ ያለው ፐርሰናል ግን ይህንን ለመስራት ደግሞ እኛ ያወይም አባል መዋጮ ስታዋጣ ድረስ አጓጉዛለሁ እያለ እስካሁን ማቆየቱ ለእኛም ራሱ ተሰምቶናል። አሁን የዚህ በሀገራችንም በምርጫውም በስብሰባም በምን አለቆቻችንም ነገሩን አላዩት ይሆናል አሁን ግን እያዩት ነው በሚገባ ሰሞኑን አንድ እርምጃ ይወሰዳል ብዬ አምናለሁ በጣም ጥሩ ተስፋ ነው መረጃ ነው በጣም ጥሩ ተስፋ ነው አቶ አንዳርጉም ባለፈው ነግረውኛል ከውጭ ጉዳይ ሚኒስቴር ጋር እየተነጋገርን ነው ስለዚህ የኢትዮጵያ አየር መንገድ ቅናሽ ምናምን ሳይሆን ምንም ስለሌላቸው ሰዎቹም በነፃ አንዴ ለማጓዝ ጥረት እንዲያደርግ እየተነጋገር ነው ብለዋል እርስዎን ብለውኛል ይቅናችሁ፣ በርቱ እነዚህን ወገኖች በተቻለ መጠን ቶሎ ለማውጣት እንደምትጥሩ እንደምትሞክሩ ተስፋ አረጋለሁ። እሺ፣ አቶ አዲሱ አመሰግናለሁ። አዲስ ነገር ካለ ደግሜ ደወሎታለሁ። አቶ ጌታቸው ተሾመ፣ የሚኒስትር ካውንስል በናይሮቢ የኢትዮጵያ ኤምባሲ። እግዚአብሔር ይስጥልኝ። ታንክ ዩ ቨሪ ማች። አመሰግናለሁ አቶ አዲሱ። አሜን። አድማጮች፣ አሁን ወደ ምሽቱ የመጨረሻ ቅንብር እንሻገር። ሴቶችና ቤተሰብ ክቡራትና ክቡራን አድማጮች የሴቶችና ቤተሰብ ቅንብር ለጡት ካንሰር መጋለጥን የሚያረጋግጥ የምርመራ ውጤት የአንዲትን ሴት የሙያ ህይወት ፍጻሜ አያደርገውም ይላል። ይሁን እንጂ የሕክምና ክትትልንና ስራን አመዛዝኖ መቀጠል አዳጋች ሊሆን እንደሚችል ያመለክታል። የአሜሪካ ድምጿ ኪም ሉዊስ የካንሰር ህመም የሚታወስበትን እየተገባደደ ያለውን የጥቅምት ወር መነሻ በማድረግ የአንዲት ሴትን ታሪክ በ ቅንብሯ አካታለች። ታዲያ ቆንጅት ለዛሬው ሴቶችና ቤተሰብ እንዲያዘጋጅ ተዋለች። የ42 ዓመቷ ቴራ ቾንቼክ እንደ ኤሮፓውያን አቆጣጠር በ2012 ዓ ም በአንድ የተቋቋመው ለትርፍ ያልሆነ ኒውዮርክ ከተማ የሚገኝ ግብረሰናይ ድርጅት የዋና ስራ አስኪያጅ ረዳት ሆና ተቀጥራ ትሰራለች። በተቀጠረች በሁለት ወሯ አንድ ነገር ይከሰታል። ይኸውም ግራው ጡቷ ላይ ቁርብጫ ያለ እባጭ ይገኛል። ሐኪም ዘንድ ትሄድና ብዙ ምርመራ ይደረግላታል። የጡት ካንሰር ነው ስቴጅ ቢ ማለት ሁለተኛ ደረጃ ላይ ያለ ትባላለች። እናስ ሕክምና ትጀምራለች። የሕክምናውም አይነት እንደዚህ ነው የሚታቀድልሽ ትባላለች። በቀዶ ሕክምና ያቺን እባጯን እናወጣታለን። ከዚያም የሬዲየሽን ማለት የጨረር ሕክምና ይደረግልሽና ለአንድ አመት ተመንፈቅ ያህል ደግሞ ኬሞቴራፒ ትወስጃለሽ ትባላለች። ገና አዲስ ስራ መጀመሪ ስለነበር በጣም ፈራው። አሰሪዎቼ ስለ እኔ የስራ ብቃት ገና ምንም አያውቁም፣ ማለት ችሎታዬን ገና አላሳየኋቸውም። ይህን ከባድ ችግር ይዤ ልቀርብ ሆነ። ያም ሆነ ይህ ቾንቼክ እንደምንም ብላ ስራዋን ብዙም ቀን ሳትቀር በደንብ ስትሰራ ትቆያለች። ከአመት ረፍቴ ሁለት ቀን ነው የወሰድኩት። የህመሙ አይነት የተነገረኝ እለት ያን ቀን የህመም ፈቃድ ወሰድኩ። ቀዶ ህክምና የተደረገልኝ እለት ደግሞ ሁለት ቀን ፈቃድ ወሰድኩ። ኬሞውን በተመለከተ ደግሞ ሆስፒታሉ ወይ ጠዋት ማለዳ ላይ አሊያም ማታ ወይም ቅዳሜ ቅዳሜ እንድወስድ አመቻቹልኝ ብዙ የሥራ ቀን እንዳላጠፋ ማለት ነው። እርግጥ የነበረኝን የአስራ ሁለት ቀን የህመም ፈቃድ በሙሉ ወሰድኩ። ከዚያ ግን አላለፍኩም። ቸርን ቼክ ህክምናዋን እያካሄደች ሥራ መግባቷን አላቋረጠችም። በእርግጥ ትላለች፣ በአካላዊም ሆነ በአእምሮዊ መልኩ ከባድ የነበረበት ጊዜ ነበር። አንዳንዱ ቀን ከሌላው ከበድ የሚልበት ጊዜ ነበር። በጣም የሚደክመኝ ነበር። ከኬሞ ተራፒው ህክምና የሚከተል ሌላም ችግር አለ። ያም ኬሞ ብሬን የሚሉት ነው። ትንሽ ደበት ያደርጋል እና ሰው ረጋ እንዲል ፈልጋለሁ። ትንሽ ቀስ ብላችሁ ንገሩኝ ይላለሁ፣ እንዳረሳ ማስታወሻ መያዝ እንድችል በማለት ያ አስቸጋሪ ነበር። ግን በደንብ ይዣው ነበር። የስራ ባልደረቦቼ በጣም ያግዙኝ ስለነበረም ነው በዛ ላይ እድለኛ ነበርኩ። ባልደረቦቿ በሙሉ ፕሮጀክቷንና የተመደበላትን ማናቸውንም ስራ ሁሉ በደንብ እንድታጠናቅቅ ያግዟት እንደነበረ ትናገራለች። በስራ አስኪያጆቹ በኩል ግን በሁኔታዬ ምክንያት ሙሉ በሙሉ ሊያመቻቹልኝ አልቻሉም ነበር በማለት ታስታውሳለች። My actual የቅርብ አለቃዬ ትንሽ አስቸጋሪ ነበሩ። ረፈድ አድርጌ ገብቼ መሸት አድርጌ ስሰራ በጣም ይከፋቸዋል። እኔ ደግሞ ያረፈድኩትን ለማሟላት ብዬ ነው። የእውነትም ደግሞ ለስራው የግድ የምፈለግበት የተወሰነ ሰዓት ስለነበረ እና አንዳንድ ቀን በጠዋት መግባት ስለማልችል ነው። ምክንያቱም የጨረር ሕክምናውን ጧት ጧት የምወስድባቸው ቀኖች አሉ። ስለዚህ ከቅርብ አለቃዬ በኩል ትንሽ ጫና ነበረብኝ። እንዲህ እያለች ህክምናዋን እየወሰደች ሳለች አንድ መጥፎ ወይም አሳሳቢ ዜና ይደርሳታል። I was laid off in April of 2013 so I still had four months of chemo to go. That was extremely stressful. በ2013 ዓመተ ምህረት ከስራ ተቀነስኩ የኬሞቴራፒ ህክምናዬን ለማጠናቀቅ ገና አራት ወር ይቀረይ ነበር። ያ በጣም ከባድ ጭንቀት ፈጠረ ምክንያቱም ሌላ ስራ ለመፈለግ እንኳን ለቃለ መጠይቅ ዝግጁነት አልነበረኝም። የረገፈው ጸጉሬም ገና አልበቀለም። የጤናማ መልክ አልነበረኝም። ስለዚህ ለቃለ መጠይቅ መቅረቡን ተውኩትና እንዲሁ ጊዜያዊ ስራዎች መስራት ያስኩኝ። ከስራ የተቀነስኩት የግድ በካንሰሩ ምክንያት አይመስለኝም። አንዱ ምክንያት ሊሆን ይችላል፣ ግን መስሪያ ቤቱ እንደገና ሲዋቀር ብዙ ሰው ተቀንሷል። እኔን ብቻ የተመለከተ ነው ለማለት አልችልም። ቾንቼክ ህክምናዋን እየተከታተለች በርትታ አመቺ የሆነ ስራ መፈለግ ቀጠለች እናም በዚያው በሙያዋ የስራ አስኪያጅ ረዳትነት ስራ አገኘች። ይሄኛውን ስራ የጀመርኩት ዘንድሮ በነሐሴ ወር ነው። ረዥም ጊዜ ለሁለት አመት ያህል ስራ አስፈልግ ቆይቼን ያገኘሁት ከወር ወር የሚደርሰኝን ገንዘብ ለማግኘት ጊዜያዊ ስራዎች ስሰራ፣ ለጥቂት ጊዜ ደግሞ የቤት ሽያጭ ስራ ሞክሬ ያለው። ስለዚህ በብዙ ፍለጋ ያገኘሁት ስራ ስለሆነ አሁን ደስተኛ ነኝ። ዘላቂ ስራ ይሆናል ብዬ ተስፋ አደርጋለሁ። በዚህ አላማው ትርፍ ማግኘት ያልሆነ ድርጅት ካንሰር ኤን ካሪየር በሚባለው አማካይነት ከፍተኛ የሆነ ድጋፍ ማግኘቷን ትናገራለች ቆንጂታየ ወሩ ማለፈው ወር ማለት ነው። በዚህ በዩኒቨርሲቲስና ሌሎች አካባቢዎች የጡት ካንሰር የሚታሰብበት መነሻ ያደረገው ቅንብሯ ነበር። አድማጮች የምሽቱን አበቃን ሶስት ሰዓት ላይ በመደበኛው ዝግጅት እንገናኝ። ታዲያ በ1922ና 25 ሜትር ባንዶች ታገኙናላችሁ። ሰፋ ያለውን የዜና ዝርዝርና በርከት ያለው ቅንብሮች ዘንድ እንገናኛለን። መልካም ምሽት።